ጅሁርያት አልሱዳን የሱዳን ሪፐብሊክ እጅግ የኖረ እጅግ ያረጀ ታሪክ ካላቸው የዓለም ሕዝቦች መካከል ስማቸው በክብር የሚነሳ ሕዝቦች የሰፈሩባት አገር ነች። ከደቡብ የሚወርደው ነጩ ናይልና ከኢትዮጵያ ተራራዎች የሚፈሰው ጥቁሩ አትባራ አንድነት ፈጥረው በሚፈሱባቸው ቈላዎች በራሱት ለም ምድሮች ላይ የሰፈሩት የኩሽ ንጉሠ ነገሥት መንግሥትን መስርተው ጥንታዊቱን ኑቢያ ይገዙ ይኖሩባትም የነበር ግዛት ነች ሱዳን። የኑቢያ ሕዝቦች ታሪክ በሰሜን ከምስር በምስራቅ ከአቢሲኒያ ግዛቶችና ሰዎች ባህሎችም ጋር በእጅጉ የተሳሰረ በኋላ ኢትዮጵያ የሚባል ግዙፍና ጥንታዊ አፍሪቃዊ ግዛት የሆነ የሜሮዌ መንግሥት አካል የሆነ ታሪክ ነው። ያ ዘመን እስከ አራተኛው መቶ ክፍለ ዘመን በዓመተ ምሕረት ዘልቋል። እስካለፈው እኩለ ሌሊት ጅሁሪያት አልሱዳን መናገሻዋ ካርቱም የሆነ በግምት የ45 ሚሊዮን ሱዳናውያን አህዳዊ ሀገር ሆና ቆይታለች። በዓለም እጅግ ረጅሙ ጅረት አባይ በምስራቅና በምዕራብ ለሁለት የሚከፍላት ሲሆን በአፍሪቃ በስፋቷ አቻ የሌላት በዓለም አስረኛ የሆነች በ2 ሚሊዮን 505 ሺህ 813 ካሬ ኪሎ ሜትር ላይ የሰፈረች ሀገር ሆና ቆይታለች። የቀደመችቱ አህዳዊ ሱዳን ህዝቦች 39 ከመቶአቸው አረብ፣ 52 ከመቶው ጥቁር፣ 6 ከመቶው የቤጃ ነገድ፣ 2 ከመቶው መጤና ሌሎች ተብለው በመዛግብት የሰፈሩ አንድ ከመቶ ነበሩ። ተመንዝረው ሲተነተኑ የትናንትና ዪቱ ሱዳን አጠቃላይ የሀገር ውስጥ ካብት መጠን 65.742 ቢሊዮን ዶላር ሲሆን ይህ በየሰው ቢመነዘር ዓመታዊ የነፍስ ወከፍ ገቢው 1638 የአሜሪካ ዶላር ሆኖ ቆይቷል። ገንዘቧም የሱዳን ፓውንድ ተብሎ ይጠራል። የጅሁሪያት አልሱዳን ኦፊሴላዊ ቋንቋ አረብኛና እንግሊዝኛ ሲሆኑ የመንግስቱ መዋቅራዊ ሥርዓት ፌዴራላዊ ፕሬዝደንታዊ ዲሞክራሲያዊ ሪፐብሊክ ነው። ሱዳን አንድነቷ ተጠብቆ በቆየችባቸው ዓመታት የካርቱም መንግስት ርዕሰ ብሔር ኦማር ሐሰን አልበሽር ሲሆኑ ምክትሎቻቸው የደቡቡ የሱዳን ህዝብ አርነት ንቅናቄ መሪ ሳልቫኪር ማያርዲትና የብሔራዊው ሸንጎ ፓርቲ አሊ ኦስማን ጠሃ ሆነው ቆይተዋል። ይህ ታሪክ እንግዲህ አለፈ። ዘመን ተለውጦ አዲስ ታሪክ እየተመዘገበ ነው። ሳ ሱዳን ወይ ዓለም የአዲስ ሀገርን ውልደት እነሆ አየ። በምሥራቅ አፍሪቃ እነሆ የደቡብ ሱዳን ሪፐብሊክ መንግሥት ተወለደ። አንድ መቶ ዘጠና ሦስተኛው ሀገር ፍሪደም ቦይስ የነፃነት ልጆች የዘመሩት ዜማ ነው የምታደምጡት። እነሆ የሰላም ቀን መጣ፣ ሀገራችንን እንገነባ ዘንድ ዛሬ ጊዜው የእኛ ነው ይላል ቃላቸው። ጃማናሴ በለናወን አይንቱ ወን በጃማናሴ ከታሪክ መዘክር 1892 ዓ ም ሱዳን በግብፅና በእንግሊዝ አገዛዝ ስር ወደቀች። 99 ዓ ም የዳርፉር ሱልጣኔት የሱዳን አካል ሆኖ ተቀላቀለ። 948 ዓ ም በሰሜን ሱዳንና በደቡብ ሱዳን መካከል የመጀመሪያው የእርስ በርስ ጦርነት ተነሳ። ታህሳስ 22 ቀን 948 ዓ ም ሱዳን ነጻነቷን ተቀዳጀች። 951 ዓ ም የመጀመሪያውን ሲቪል መንግሥት ለመገልበጥ የተጠነሰሰውን የመጀመሪያውን ወታደራዊ መፈንቅለ መንግሥት ሴራ ጀነራል አቡድ መሩ። 955 ዓ ም በአመዛኙ ክርስቲያን በሆነው ደቡብ ግዛት ውስጥ የእርስ በርስ ግጭት ተጫረ። መሪው አኒያኒያ የንቅናቄ ኃይል ነበር። 957 ዓ ም የጀነራል አቡድ ወታደራዊ አገዛዝ በጥቅምት አብዮት ተገርስሶ ብሔራዊ መንግሥት ተመረጠ። 962 ዓ ም ጃፋር ሙሐመድ ኤል ኒሜሪ የመሩት የግንቦት አብዮት ሌላ መፈንቅ ለመንግሥት ወደ ሱዳን ይዞ መጣ። ኒሜሪ ርዕሰ ብሔር ሆኑ። 965 ዓ ም አዲስ አበባ ላይ በሰሜንና በደቡብ ሱዳን መካከል የሰላም ስምምነት ተፈረመ። በዚያም መሰረት ደቡብ ሱዳን ከፊል ራስ ገዝ ስልጣን ተቀዳጀች። ለአስር ዓመታት የዘለቀ ሰላምም በምድር የምድረ ሱዳን ሰፈነ። 971 ዓ ም በደቡብ ሱዳኗ ቤንቲዩ የተፈጥሮ ነዳጅ ድፍድፍ ክምችት ተገኘ። 976 ዓ ም ፕሬዚደንት ኒሜሪ በድፍን ሱዳን ሸሪአን አወጁ። በዚያው ዓመት በደቡብ የተቀሰቀሰው ውጥረት ለሱዳን ሕዝብ አርነት ሰራዊት ኤስፒኤልኤ መወለድ ምክንያት ሆነ። መሪውም ጆንጋራንግ ሆኑ። የደቡብ ኃይሎች በካርቱም መንግሥት ላይ ነፍጥ አንስተው ዱር ገቡ። 1978 ዓ ምሕረት ሱዳንን ከዋጣት ህዝባዊ ዓመፅ በኋላ አንድ የመኮንኖች ቡድን በመራው ግልበጣ ኒሜሪ ከሥልጣን ተወግደው ሀገሪቱን የሚመራ የሽግግር ወታደራዊ ደርግ ተመሠረተ። 1979 ዓ ምት ሳዲቅ አልማሃዲ ጠቅላይ ሚኒስትር ሆነው ተመረጡ። 1982 ዓ ም ብሔራዊው ወታደራዊ አብዮት በመራው መፈንቅለ መንግሥት አዲስ አገዛዝ ወደ መንበር ወጣ። 1981 ዓ ም ሌላ ኩዴታ ተካሂዶ የአብዮታዊው እዝ ምክር ቤት ተበተነ። የአሁኑ ፕሬዚደንት ኦማር ሐሰን አልበሽ you sure. ርዕሰ ብሔር ሆኖ 991 ዓ ም ሱዳን አዲስ ህገ መንግስት አጸደቀች። 992 ዓ ም ሱዳን የነዳጅ ዘይት ለውጭ ገበያ ማቅረብ ጀመረች። 993 ዓ ም ሁሉም የፖለቲካ ፓርቲዎች አድማ መጥተው አንሳተፍም ባሉበት ምርጫ ኦማር አልባሺር መመረጣቸው ተነገረ። 994 ዓ ም ህዝባዊው ብሔራዊ ሸንጎ ፓርቲ ፒኤንሲ ከሱዳን ህዝብ ነጻነት ንቅናቄው የጦር ክንፍ ኤስፒኤልኤ ጋር የመግባቢያ ሰነድ ተፈራረመ። የፓርቲው መሪ አልቶ ቱራቢ በማግስቱ በቁጥጥር ስር ዋሉ። 995 ዓ ም የሱዳን መንግስትና ኤስፒኤልኤ ታሪካዊ የተባለና በየስድስት ወሩ ከሚታደስ የተኩስ አቆም ስምምነት ጋር የሰላም ስምምነት ተፈራረሙ። በዚህ ለ19 ዓመታት የዘለቀው ጦርነት ጋብ አለ። በደቡብ ግዛት ውስጥ ይዋጉ የነበሩት ኤስፒኤልኤ እና የዳርፉሩ የፍትህና የእኩልነት ንቅናቄ ጄም ተኩስ ለማቆም ተስማሙ። ሺ ዘጠኝ መቶ ዘጠና ሰባት ዓመተ ምህረት የሱዳን መንግሥትና የደቡብ አማጽያን ታሪካዊውን የሰላም ስምምነት ተፈራረሙ። ሁለት ሺህ አምስት ዓመተ ምህረት ለመላ ሱዳን ብቻ ሳይሆን ለአካባቢያችንና በአጠቃላይ ለአፍሪቃ የሰላም ዓመት ጅምር ነው። የወቅቱ የሱዳን ሕዝብ ነጻነት ንቅናቄ መሪ ጆን ጋራንግ ነበሩ። ስለዚህ ይህ የሰላም ስምምነት ከሱዳን ሪፐብሊክ የአዲሲቱን ሱዳን መፈጠር የሚያመላክት ነው። ጆን ጋራንግ እንዲህም አሉ። የሀገሬ የሱዳን ሕዝብ ሆይ ሰላም ላንተ ይሁን እነሆ ሰላምታ የሚድረስህ በዚህ የደስታ ቀን በዚህ የደስታና ሥረ ሥርዓት ቀን ለመላው የሱዳን ሕዝብ ሰላምቴን አቀርባለሁ ከታችኛው ደቡቡ ከኒሙሊ እስከ ሩቅ ሰሜን ሀልፋ ከሩቅ ምዕራብ ጅኔይና እስከ ምሥራቅ ሐማ፣ ሹክሬብና ፖርት ሱዳን ያላችሁ የተጨቈናችሁ ነገር ግን እስከ ዛሬ በዝምታ ክብራችሁን የጠበቃችሁ የአገሬ ሕዝቦች ሰላም ለእናንተ ይሁን። የሀብት ምንጭ ሆናችሁ ሀብት የሌላችሁ ኑሮአችሁ የመጨረሻው ዝቅተኛ የሆነ ገበሬዎች፣ የቀን ሠራተኞችና የሙያተኞች በሙሉ በዚህ የሰላም ስምምነት ውል መፈረም ሰላም እላችኋለሁ። የአገሬ የሱዳን ሴቶች በያላችሁበት ሰላም ለእናንተ ይሁን። ቅዳሜ ሐምሌ 2 ቀን 1997 ዓ ም የቀድሞው አማጺ መሪ ጆን ጋራንግ የሱዳን ሪፐብሊክ ምክትል ፕሬዝደንት ሆነው ቃለ መሐላ ፈጸሙ። ከሦስት ሳምንታት በኋላ ሐምሌ 25 ቀን 1997 ዓ ም የሱዳን ምክትል ፕሬዚደንት የሱዳን ሕዝብ ባርነት ንቅናቄ መሪ ጆን ጋራንግ በአይሮፕላን አደጋ ሞቱ። የጋራንግ ሞት በዋና ከተማይቱ ካርቱም በደቡቡ ሱዳናውያንና በሰሜኑ አረቦች መካከል ብዙ ደም ያፈሰሰ ግጭት ይቀሰቀስ ዘንድ ምክንያት ሆነ። የአሁኒቱ የደቡብ ሱዳን ሪፐብሊክ ርዕሰ ብሔር ሳልቫኪር በዶክተር ጆን ጋራንግ እግር ተተኩ። መስከረም 1998 ዓ ም ካርቱም ላይ ስልጣን የተጋራው መንግሥት ተመሠረተ። ጥቅምት 1998 ዓ ም የደቡብ ሱዳን ከፊል ራስ ገዝ መንግሥት በሰላም ስምምነቱ መሠረት ተቋቋመ። ጥቅምት 1999 ዓ ም ካርቱም አጠቃላዩን የሰላም ስምምነት መንፈስ ማክበርና መከተል ተስኗታል ሲል ኤስፒኤልኤም ከካርቱሙ የአንድነት መንግስት ለጊዜው መውጣቱን አስታወቀ። ከሶስት ወራት በኋላ ኤስፒኤልኤም ወደ ኅብረቱ መንግስት ተመለሰ። በ2000 ዓ ም በደቡብ ሱዳን የህዝብ ቆጠራ ተካሄደ። በ1997 ስምምነት መሠረት ለዲሞክራሲያዊ ምርጫ ቁልፍ ተግባር ነበር። በዚያው ዓመት የደቡብ ሱዳን የመከላከያ ሚኒስትር ዶሚኒክ ዲምደንግ በአይሮፕላን አደጋ መሞታቸው ተነገረ። ሰኔ 2000 ዓ ም ፕሬዚደንት በሽርና የደቡቡ መሪ ሳልቫኪር በአብየይ ጉዳይ ላይ ዓለም አቀፍ አካላት እንዲገላግሏቸው ተስማሙ። ታሕሳስ 2002 ዓ ም በሁለት ዓመታት ውስጥ በደቡብ ሱዳን ውሳኔ ሕዝብ እንዲጠራ የሁለቱም ወገኖች መሪዎች ተስማሙ። ሚያዚያ 2002 ዓመተ ምህረት ፕሬዚዳንት አልበሽር እንደገና ተመረጡ። ያኔ በካርቱም አደባባይ ባደረጉት ንግግር ለደቡብ ነጻ መንግሥት እስከ መመሥረት መብት ዕውቅና የሚሰጠውን አጠቃላይ የሰላም ስምምነት እያከበሩ እንደሚቆዩ በድጋሚ አረጋገጡ። የደቡብ ሱዳን ሕዝቦች ሐሳባቸውን በነጻነት እንዲገልጡ ከባድ ጥረት እናደርጋለን። ነጻ ሀገር ለመሆን ወይም ከእኛ ጋር በአንድነት ለመቀጠል የሚያደርጉትን ውሳኔ እንቀበላለን። ለነጻነት ይሁን ለአንድነት የደቡብ ሱዳን ሕዝብ የሚሰጠውን ውሳኔ እንቀበላለን እንደግፋለንም። ጥር አንድ ቀን 2003 ዓ ም የደቡብ ሱዳን ለአምስት ቀን ያካሄደውን ውሳኔ ሕዝብ ጀመረ። በውጤቱም 98 ከመቶ በሆነ ድምፅ የራሱን መንግሥት ለመመስረት ወሰነ። ከመንግሥታቸው ምስረታ ደጅ ቆማ አንዲት ወጣት ሱዳናዊት እንዲህ አለች። በአማርኛ ጥሩ አገር ይሆናል። እንትን ምንም ድብድብ አይኖርም። ዝም ብሎ ደሰኛ ሀገር ይሆናል። እኔ ደግሞ ሁሉ ደስ ደስ ይለኛል። ድብድብ ጥሩ አይደለም። ሱዳና ሱዳን ወይ ማለዳ ወይ ማለዳ ጫው ብንፍኝ ዛሬ ቅዳሜ ሐምሌ ሁለት ቀን ሁለት ሺ ሶስት ዓመተ ምሕረት አዲሲቱ የደቡብ ሱዳን ሪፐብሊክ ተወለደች ሳ ሱዳን ወየ Салют, моя